You're with SBS Radio. ወቅታዊ ጉዳዮች። የፌዴራል ተቃዋሚ ቡድን አዲስ ከተመረጠው የስኮት ሞሪሰን መንግሥት ጋር ለመፋለም አቻ የሚኒስቴር ቃል አቀባዮችን ደልድሏል። አዲሱ የተቃዋሚ ቡድን መሪ አንቶኒ አልቤኒዚ 24 አባላት ያሉትን ካቢኔያቸውን ሰይመዋል። አክለውም ከካቢኔ ውጪ በረዳት ሚኒስትር ቃለቀባይነት ማድረግ ሰባት አባላትን ለኃላፊነት አብቅተዋል። እንዲሁም 15 የሊበር የህዝብ ተወካዮች ምክር ቤትና የሕግ መወሰኛ ምክር ቤት አባላት በረዳት ቃለቀባይነት ተመድበዋል። ፔኒ ዎንግ በሕግ መወሰኛ ምክር ቤት መሪነትና በውጭ ጉዳዮች የሌበር ተወካይ እንዲሁም የቀድሞዋ የሌበር ምክትል መሪ ታንያ ፕሊበርስክ በቀድሞው ኃላፊነታቸው የትምህርት ተጠርነታቸው ረግተዋል። አቶ አልቤኒዚ የሌበር ቡድን አዲስ አዲስና ነባር አባላት የተዛነቁበት ብርቱ ካቢኔ ማቆማቸውን ሲገልጡ መጠንተ ሰፊ ተሞክሮ ያላቸው ሰዎች ቁጥርን ያካተተ ቡድን ነው። ቀደም ሲል በካቢኔ ያገለገሉና አዲስ የጎመራ ክህሎት ያላቸውም ያሉበት ነው። በኔ ካቢኔ ውስጥ አራት አዲስ አባላት ተካተዋል ብለዋል። በአዲስ የካቢኔ አባልነት የጠቀሱትም ክሪስቲና ከኔሊ፣ ቻሪ ባትለር ካቲ ገላኸርና ማድሊን ኪንግ ናቸው። ሴናተር ክሪስቲና ከኔሊ ኢሚግሬሽን፣ የድንበር ጸጥታና ዜግነትን አካቶ የያዘው የአገር ውስጥ ጉዳዮችን እንዲመሩ ተመድበዋል። ወይዘሮ ባትለር የአካባቢ ጥበቃና ውሃ፣ ወይዘሮ ኪንግ ንግድ እንዲሁም ሴናተር ጋልሃር የፋይናንስ ኃላፊነቶችን ይዘዋል። ጂም ቻልመርስ የበጅሮንድ ቃል አቀባይነት ኃላፊነትን አግኝተዋል። የቀድሞው የሌበር መሪ ቢል ሾርተን የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ እቅድ እንዲሁም ክሪስ ባውን የጤና ኃላፊነት መደብ ላይ እንዲሰማሩ ተደርገዋል። አልቤኔዚ አዲሱ ካቢኔያቸው የተዋቀረው መሳ ለመሳ የሆነ የወንዶችና ሴቶች ተዋጽኦ ያለው ስለመሆኑ ሲናገሩ፣ በካቢኔው ውስጥ የሚሰየሙ 12 ወንዶችና 12 ሴቶች አሉ። ሁሉም የተመደቡት በክህሎታቸው ነው። 12 ወንዶች፣ 12 ሴቶች፣ የአውስትራሊያን ህብረተሰብ በሚያንጸባርቅ መልኩ በማለት የጾታ እኩል ድልድላው ያለውን ገጽታ ገልጠዋል። ያልበን እዚህ ቡድን ብሩህ አእምሮ ያላቸው የምክር ቤት አባላት ስብስብ እንደሆነ ቢነገርለትም መንግስት የመመስረት ብቃቱ ግና ከሶስት ዓመታት ቆይታ በኋላ በሚካሄደው አገር አቀፍ ምርጫ ይፈተናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር።